ኮከብሩህ ከብሩህ ገብረ መንፈስ ቅዱስ ዘሰረቀ እም እስክንድርያ ቤተ ክርስቲያን ዘንሰመያ ኮከብ ሩህ ገብረ መንፈስ ቅዱስ ዘሰረቀም እስክንድርያ ቤተ ክርስቲያን ዘንሰመያ ኮኖ Way to your peer, Hawarea. have your